የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሚያዝያ 17 2014 ዓ.ም ምሽት ዝግጅታችን ጀመረ። የዋጋ ጭማሪዎችን ለመከላከል በአንዳንድ ምርቶች ላይ የዋጋ ተመን ማውጣቱን የኦሮሚያ ክልላዊ መንግስት አስታወቀ። ድርቁ እንደ አንድ ምክንያት ሊወሰድ ይችላል እንጂ በአብዛኛው በድርቁ የተጎዱ አካባቢዎች ላይ የሚረቡ የቀንድ ከብቶችም ሆኑ ፍየልና በጎች ለውጭ ገበያ የሚቀርቡ ናቸው። ብዙም ለሀገር ውስጥ ፍጆታ አናውላቸውም። ነገር ግን ዘንድሮ ለከብቶች መኖ ዋጋ መናር አንዱ መንስኤ ከውጭ የሚገቡ የመኖ አይነቶች ስላሉ ነው። የኦሮሚያ ክልል የንግድ ቢሮ ኃላፊ አዋ አህመድን የሰማችሁት በዚህ ዙሪያ የተጠናቀረው ዘገባ ከዜና በኋላ ይቀርባል። በተጨማሪም ወደ ትግራይ ክልል ስለሚገቡ የእርዳታ እህሎች፣ እንዲሁም ከአገር ውስጥ ዜና ወጣ ብለን በዩክሬን ጉጭት ዙሪያ የተጠናቀሩ ዘገባዎችንም አዘጋጅተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራቸው አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናበርልናል ምስልና ድምጽ ቅንብር ሳያሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራም ዋና አዘጋጅ ጽሆን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና በኋላ የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ፣ አድማጮች የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። በአፍሪካ ቀንድ የተከሰተው በታሪክ ያልታየ ድርቅ ወደ 20 ሚሊዮን የሚጠጋ ሕዝብ ለረሃብ እንደሚያጋልጥ የተባበሩት መንግስታት ድርጅት አስታወቀ። በኢትዮጵያ ብቻ በሰሜኑ ክፍል የሚካሄደው ጦርነት ታክሎበት ከ7 ሚሊዮን ህዝብ በላይ በምግብ እጥረት እየተሰቃየ መሆኑም ተገልጿል። በጦርነት በተጎዳው የትግራይ ክልል ትልቁ ሆስፒታል የመቀሌው አይደር ሬፈራል ሆስፒታል ያለው የምግብ አቅርቦት ማለቁን ተከትሎ ባለፈው ሳምንት 240 ታካሚዎችን ወደ ቤታቸው እንዲመለሱ ማድረጉን ሮይተርስ ባለስልጣናቱን ጠቅሶ ዘገበ። መቀሌ የሚገኘው አይደር ሬፈራል ሆስፒታል ህሙማኑን ወደየቤታቸው የቤታቸው ለመመለስ መወሰኑ የኢትዮጵያ መንግስት የሰብአዊ ረድኤት መግባት ይችል ዘንድ ተኩስ አቅም ቢያውጅም ወደ ክልሉ በቂ ምግብ እየደረሰ አለመሆኑን የሚያሳይ ነው ተብሏል። ስማቸው እንዳይገለጽ የጠየቁ አንድ የአይደር ሆስፒታል ባለስልጣን በሆስፒታሉ የቀሩት ምግብ ለራሳቸው መግዛት የሚችሉ 360 የሚሆኑ ህሙማን ብቻ መሆናቸውንና ምግብ ወይም ገንዘብ የሌላቸውን አዲስ ህሙማን እየመለስን ነው ብለዋል። ወደ የቤታቸው ከሚመለሱት መካከል ማጅራት ገትርና ቲቪ የታመሙ ህጻናት እንዲሁም የኤችአይቪ ተጠቂ የሆነ ታዳጊ ያሉበት መሆኑን ሁለት ነርሶች እንደተናገሩ ዘገባው ጠቅሷል። የኢትዮጵያ የጤና ሚኒስትር ሊያ ታደሰንና የአደጋ መከላከልና ዝግጁነት ኃላፊው ምትኩ ካሳን ምላሽ ለማግኘት እንዳልቻለ ሮይተርስ አክሏል። ሱዳን ውስጥ የሚገኙ ከ500 በላይ በጦርነት የተጎዳችው የትግራይ ተወላጆች የሆኑ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ወደ ኢትዮጵያ ለመመለስ እንደማይፈልጉ ገለጹ። ሰላም አስከባሪዎቹ ለደህንነታችን እንፈራለን፣ ብሔርን መሰረት ያደረገው ክፍፍል እየተባባሰ ነው በማለት ሱዳን የፖለቲካ ጥገኝነት እንድትሰጣቸው መጠየቃቸውን አዣንስ ፍራንስ ፕሬስ ዘግቧል። አራት ሺህ ወታደሮች ባሉት በሱዳን አብዬ በተመደበው የመንግስታቱ ድርጅት ሰላም አስከባሪ ኃይል ውስጥ እስካለፈው ዓመት ድረስ የሚበዛውን ቁጥር የያዙት የኢትዮጵያ ወታደሮች ነበሩ። ሆኖም የኢትዮጵያና የሱዳን ግንኙነት የግዛት ይገባኛል ጭቅጭቅ ከተቀሰቀሰና በታላቁ ህዳሴ ግድብም ጉዳይ ሳቢያ ማሽቆልቆሉን ተከትሎ የኢትዮጵያ ሰላም አስከባሪዎች በህብረ ብሔራት ወታደሮች ተተክተዋል። አብዛኞቹ ሰላም አስከባሪዎች ወደ ኢትዮጵያ የተመለሱ ሲሆን የተወሰኑት ጥገኝነት እየጠየቁ ናቸው ሲሉ በኒውዮርክ አንድ የተባበሩት መንግስታት ድርጅት ቃል አቀባይ መናገራቸውን አዣንስ ፍራንስ ፕሬስ ጠቅሷል። ብዛት ያላቸው ሰላም አስከባሪዎች መመለስ እንደማይፈልጉ አስታውቀው ዓለም አቀፍ ጥበቃ እንዲሰጣቸው ጠይቀዋል ያሉት ቃል አቀባዩ የመንግስታቱ ድርጅትም ደህንነታቸው የሚጠበቅበት ቦታ ያስቀመጣቸው መሆኑን ገልጸዋል። ጥገኝነት የመፍቀዱ ጉዳይ ግን በመንግስታቱ ድርጅት የስደተኞች ኮሚሽን ድጋፍ የሚደረግላቸው የሱዳን ባለስልጣናት ኃላፊነት መሆኑን ቃል አቀባዩ አክለዋል። ከኢትዮጵያውያኑ የቀድሞ ሰላም አስከባሪዎች መካከል አንዱና የትግራይ ተወላጅ የሆኑት ሻለቃ ገብረ ኪዳኔ በጠቅላላው 528 የትግራይ ተወላጅ የሆኑ ሰላም አስከባሪዎች ሱዳን ውስጥ ጥገኝነት እንደጠየቁ መናገራቸውን የገለጸው ኤፍፒ ያነጋገራቸው ሁለት የሻለቃው ጓዶችም ይህንኑ እንዳረጋገጡ ዘገባው አውስቷል። የኢትዮጵያን መንግስት ምላሽ አለማግኘቱንም አስታውቋል። በሱዳን ምዕራብ ዳርፉር ከሬንኪክ ከተማ ውስጥ ታጣቂዎች በከፈቱት ጥቃት የሰው ህይወት መጥፋቱን ተከትሎ በብዙ አስር ሺዎች የተቆጠሩ ነዋሪዎች ቀያቸውን ጥለው ተሰደዋል። የኖርዌይ የስደተኞች እርዳታ ምክር ቤት የሱዳን ዳይሬክተር ዊል ካርተር ከተሞች አይናችን እያየ እየነደዱ ማህበረሰቦች በተደጋጋሚ ጥቃት እየተፈጸመባቸው ነው ብለዋል። አያይዘውም በከተማይቱ የሚገኘው አብዛኛው ህዝብ ከአሁን ቀደም በነበሩ ሁከቶች የተነሳ የተፈናቀለ እንደሆነ ነው ያስታወሱት። ሰላማዊ ነዋሪዎች ጥቃት ሳይደርስባቸው አካባቢውን ለቀው መውጣትና ሰብአዊ ረድኤት መግባት እንዲችል ጠይቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፈረንሳይ ፕሬዚደንት ኤማኑኤል ማክሮን በድጋሚ ተመርጠዋል። ኤማኑኤል ማክሮን ትናንት ውድ በተካሄደው አገር አቀፍ ሁለተኛ ዙር ምርጫ ተፎካካሪያቸውን ቀኛ አክራሪይቱን ማሪን ለፔንን አሸንፈዋቸዋል። ማክሮን 58.5 ከመቶን ድምፅ ሲያገኙ ለፔን 41.5 ከመቶ አግኝተዋል። ሁለቱ ያገኙት ድምፅ እንደ አውሮፓውያን አቆጣጠር በ2017 መጀመሪያ በተወዳደሩበት ጊዜ ካገኙት ድምፅ ጋር ሲነጻጸር በይበልጥ የተቀራረበ መሆኑ ተመልክቷል። እንደ አውሮፓውያን አቆጣጠር በ2002 ዓ ም ፕሬዚደንት የነበሩት ዣክ ሺራክ የሌፔንን አባት አሸንፈው ለሁለተኛ ጊዜ ከተመረጡ ወዲህ ባለፉት 20 ዓመታት ውስጥ ስልጣን ላይ ያለ ፕሬዚደንት ለሁለተኛ ጊዜ ሲመረጥ ማክሮን የመጀመሪያ ናቸው። በርካታ ምራጮች እጅግ ቀኝ አክራሪ የሆኑት ለፔን እንዳያሸንፉ ብለው ድምፃቸውን እንደሰጧቸው እንደሚገነዘቡ የገለጹት ማክሮን ለፈረንሳይ ሕዝብ አንድነት እሰራለው ሲሉ ቃል ገብተዋል። ድምፅ ለመስጠት ያልፈለጉትን ወገኖቻችንም አስባቸዋለሁ። ዝምታቸው አንዳችንንም ለመምረጥ ፈቃደኛ አለመሆናቸውን የሚያሳይ በመሆኑ ለእነርሱም ምላሽ መስጠት ይኖርብናል። በመጨረሻም ማዳም ለፔንን የመረጣችሁ እንዳዘናችሁ ይገባኛል። ማሪን ለፔን ለፕሬዚደንትነት ተወዳድረው ሲሸነፉ ይህ ሶስተኛ ጊዜያቸው ነው። ይሁን እንጂ በአሁኑ ውድድር ከቀደሙት የተሻለ የመራጭ ድጋፍ ሊያገኙ ችለዋል። ለፔን በኢማኑኤል ማክሮን መሸነፋቸውን በመቀበል ባሰሙት ንግግራቸው ያገኙትን ድጋፍ ከድል እንደሚቆጥሩት ነው ያመላከቱት። ከምን ጊዜውም ይበልጥ ቁርጠኞች ሆነናል። ለፈረንሳዮች ለመቆም ያለን ፍላጎት ይበልጡን ጠንክሯል። ዛሬ ምንም ሐዘን አይሰማኝም። ቂምማሊዝም ሺህ ጊዜ ተቀብረናል ግን ጠፉ አለቀላቸው ያሉንን ሺ ጊዜ ታሪክ ምኞታቸውን ፉርሽ አድርጎባቸዋል። የዩክሬን ፕሬዝደንት ቮሎዲሚር ዘሌንስኪ ዛሬ ንጋቱ ላይ በትዊተር ገጻቸው የልብ ወዳጅ ሲሉ ለጠሯቸው ለኤማኑኤል ማክሮን የእንኳን ደስ ያለው መግለጫ አስተላልፈዋል። ሩሲያ ዩክሬንን በመውረሯ በማዕቀቦች ለመቅጣት በተደረገው ዓለም አቀፍ እንቅስቃሴ ፈረንሳይ የመሪነት ሚና የተጫወተች እና ለዩክሬን የጦር መሳሪያ ድጋፍን በማድረጓ ጭምር በርካታ የአውሮፓ መሪዎች በማክሮን በድጋሚ መመረጥ ደስታቸውን እየገለጹ ናቸው። የዩናይትድ ስቴትስ ዲፕሎማቶች በዚህ ሳምንት ወደ ዩክሬን መመለስ እንደሚጀምሩ ተገልጿል። ዩናይትድ ስቴትስ ለዩክሬን ተጨማሪ ወታደራዊ እርዳታ እንደምትሰጥም ተመልክቷል። ዩናይትድ ስቴትስ ዩክሬንን መርዳቷን እንደምትቀጥልና ሌሎችንም ሀገሮች እንደሚያስተባብሩ ዛሬ ከፍተኛ የዩናይትድ ስቴትስ ባለስልጣናት ገልጸዋል። ከመከላከያ ሚኒስትር ሎይድ ኦስተን ጋር ሆነው ኪቭን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በፖላንድ ለጋዜጠኞች በሰጡት መግለጫ ሩሲያ በዩክሬን አንዳንድ አካባቢዎች የጭካኔ ጥቃቷን ለመቀጠል እየሞከረች ብትሆንም ዩክሬናውያኑ ጠንክረው እየመከቱ ናቸው ብለዋል። ይህንንም የሚያደርጉት ከዓለም ዙሪያ ባቀናጀንላቸው ድጋፍ እየታገዙ ነው ሲሉም አክለዋል። እርሳቸውና የመከላከያ ሚኒስትር ኦስተን ከዩክሬን ፕሬዚደንት ዘለንስኪና ከሌሎችም ባለስልጣናት ጋር ተገናኝተው ለሶስት ሰዓት ያህል ጊዜ መወያየታቸው ተገልጿል። ይህ በዚህ እንዳለ የዓለም አቀፍ ወንጀል ፍርድ ቤት አይሲሲ ሩሲያ በዩክሬን ወረራዋ የጦር ወንጀል ፈጽማ እንደሆን በሚካሄደው የህብረ ብሔራት ምርመራ ለመጀመሪያ ጊዜ እንደሚሳተፍ ዛሬ አስታውቋል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጂት ታዬን ለዓለም ዜናዎቹ አመሰግናለሁ። በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 17 2014 ዓ.ም ምሽት ዝግጅታችን ነው። ከአሜሪካ ድምፅ ራዲዮ እየተከታተላችሁት ያላችሁት መጀመሪያ አንድ ሰው የውስጥ ደም ፈሶታል ሲባል ከዚህ ከኢሶፋገስ ሊመጣ ይችላል። ከሆድ ሊመጣ ይችላል። ከትንሹ አንጀት ሊመጣ ይችላል። መጨረሻ ላይ ደግሞ ከትልቁ አንጀት ወይም ኮሎም እየተባለ ከሚጠራው ከሱ ሊመጣ ይችላል። ቀደም ሲል የሰማችኋቸው ዶክተር ዳንኤል ከበደ ይባላሉ። በዩናይትድ ስቴትሱ ታይዳል ሄልዝ ሜዲካል የተሰኘ የህክምና ተቋም ውስጥ ደዌ የሆድ እቃና የጉበት በሽታዎች ልዩ ሐኪምና የሕክምና ክፍሉም ተጠሪ ናቸው። የሆድ እቃ ውስጥ የደም መፍሰስን የሚያስከትል በሽታ ምንነትና ምልክቶች አስመልክቶ ከአንድ የፕሮግራሙ ተከታታይ ለቀረቡ ጥያቄዎች ከሰጡት ምላሽ የተወሰደ ነው። በሁለተኛው አጋማሽ ስርጭታችን በሀኪሞን ያማኩ ቅንብር ይመለሳሉ። አሁን ወደ ሰዓቱ የአብይ ርዕስ ዘገባችን እንለፍ። በፋሲካና የኢድ በዓላት ጋር በተያያዙ የሚከሰቱ ተገቢ ያልሆኑ የዋጋ ጭማሪዎችን ለመከላከል በአንዳንድ ምርቶች ላይ የዋጋ ተመን እስከ ማውጣት የደረሱ እርምጃዎች እየተወሰደ መሆኑን የኦሮሚያ ክልላዊ መንግስት አስታውቋል። የዋጋ ተመኑ እንደ የአካባቢዎቹ ተጨባጭ ሁኔታ የተለያየ እንደሆነም የክልሉ የንግድ ቢሮ አመልክቷል። በደቡብ ምዕራብ ሸዋ የምትገኘው የወሊሶ ከተማ ለምሳሌ አንድ ኪሎ ግራም የበሬ ስጋ ከሶስት ከመቶ ሃያ እስከ አራት መቶ ብር እንዲሸጥ ተመን ወጥቶለታል ሲሉ የከተማዋ ንግድ ጽሕፈት ቤት ኃላፊ አቶ አስፋው አሉማ ለአሜሪካ ድምጽ የገለጹ ሲሆን በአንዳንድ የአገሪቱ አካባቢዎች የተከሰተው ድርቅ የበሬ የፍየልና በበግ ዋጋ ላይ ለታየው ጭማሪ ብቸኛ ምክንያት አለመሆኑን የኦሮሚያ ንግድ ቢሮ ጠቁሟል። በዚህ ዙሪያ ያነጋገርናቸው የከተማ ነዋሪዎችም ትዝብታቸውን አጋርተውናል። ጸሐይ ዳምጠው ተጨማሪ አላት። በአንዳንድ ምርቶች ላይ የዋጋ ተመን ይፋ ከተደረገባቸው ከተሞች አንዷ ወሊሶ ናት። በደቡብ ምዕራብ ሸዋ ዞን የምትገኘው በዚች ከተማ አንድ ኪሎ ግራም ቀይ ሽንኩርት ከሰላሳ አምስት እስከ አርባ ብር እንዲሸጥ ተመን እንደወጣለት የጠቀሱት የከተማዋ ንግድ ጽህፈት ቤት ኃላፊ አቶ አስፋ ኦሉማ የስጋ ዋጋ ተመንን በተመለከተም ተከታዩም ብለዋል። የአካባቢዎችን ተጨባጭ ሁኔታ እርድ ከብት የሚቀርቡ ከብቶች ምን ያህል ናቸው፣ እንደገና አቅርቦትስ ምን ይመስላል፣ የገበያ ሁኔታ ጥናትም እንዴት ነው የሚል ጥናት አደረግ ከዛ በኋላ እንደማንኛውም አካባቢ እንግዲህ የእኛ አካባቢ ከብት በብዛት የሚገባው ኖኖ ስልካምፓ፣ አመያና ከጉደር ነው። ከዚህ አንጻር እንግዲህ ውሳኔ መወሰን አለብን ብለን የአንድ ኪሎ ስጋ ወደ ሶስት መቶ አርባ ለቤት ይዞ ለምገባ እዛ ውጥያ መጠቀም ለሚገባቸው ሰዎች ደግሞ የተለያየ ወጪዎች ያሉ ሆቴል ውስጥ ስለሆነ በአራት መቶ ህብረተሰቡ እንድጠቀም መስታወቂያ እያንዳንዱ ሆቴልና ሉካንዳ ቤቶች ለጠብ ከዛ ህብረተሰቡ እንዳያውቅና በዚህ ጉዳይ ጥንቃቄ እንዲያደርግና ድጋፍ እንዲያደርግልን ከተማ ውስጥ ደግሞ በሞንታርቦ ቅስቀሳ አደረግ አርብ እለት ማለት ነው። አቶ አስፋው የዋጋ ተመን የወጣበትን ምክንያት አብራርተዋል። እኛ ባጠና ነው እንግዲህ መለስተኛ ዋይፋን የሚባል ከሰላሳ ሺህ በላይና እስከ በሬው ደግሞ ትልቅ በሬው ደግሞ ሀምሳ ሁለት ሺህ አካባቢ የሚሸጡ በሬዎች አጋጥሞ ነበር እና ያው ሬንጁ በዚህ መሀል ነው ያለው። በግና ፍየልም ደግሞ ከሶስት ሺ ጥሩ ሙኮድ እስከ ሰባት ሺ ስምንት ሺ ዘጠኝ ሺ አለ። አቶ አለማየሁ ገብረ ማርያም የወልሶ ከተማ ነዋሪ መሆናቸውን ገልጸው በምርቶቹ ላይ የተደረገውን የዋጋ ተመን በተመለከተ ትዝብታቸውን ነግሯናል። ቁጥጥር እያደረጉ ያለው ማዘጋጃ ቤት ወይም ንግድ ቢሮው ሽንኩርት ላይ ጥሩ ነገር አድርጓል። ከሰላሳ አምስት ብር ጀምሮ እንዲሸጥ ነው። ቤት በተመለከተ ከከተማ ቁጥጥርን ብደረግ ምንም ማዳን አልቻሉም። ነገር ግን ከመንግስት በኩል የሚቀርበው በዚህ ወር ግማሽ ላይ በየቀበሌ ከመንግስት ታድሏል። እንደገና አሁንም ከሳምንት በፊት ሁለት ሊትር ተኩል ታድሏል። በዚህ ህብረተሰቡ ትንሽ እንዲረጋጋ ተደርጓል። በበዓል ሰሞን የሚከሰተውን አላስፈላጊ የዋጋ ጭማሪን ለመከላከል በሚል መንግስት በፍጆታ ምርቶች ላይ ባወጣው የዋጋ ተመን መሰረት በሌላው ከተማ አምቦ አንድ ኪሎ ግራም የበሬ ስጋ ከአምስት መቶ እስከ ስድስት መቶ ሀምሳ እንዲሸጥ ተደርጓል። አቶ ጫላ ቶለሳ በአምቦ ከተማ ውስጥ በንግድ ስራ ይተዳደራሉ። ሰሞኑን በወጣው የዋጋ ተመን ላይ ተከታዩን አስተያየት ሰጥተዋል። በእርግጥ ተመን መውጣቱ ለጊዜው ጥሩ ይመስላል። ዋናው ችግር ደግሞ ከአከፋፋይ እና ከአስመጭ ወይም ከፋብሪካ የሚሰጠው የምርት እንትን ነው የሚወስነው። የዋጋ ተመን ሲወጣ የትራንስፖርት ኮስት ህርፍን ታሳቢ ያደረገ አይደለም። ስለዚህ ጥሩ ነው ለማለትም በነጻ ገበያ መሪ ውስጥ እንደዚያ ነገር ብዙም አይደገፍም። ግን ደግሞ አንገብጋቢ የሆነ አሁን የገበያ ዋጋ መናርን ለተወሰነ ጊዜ እንዲሆን ይቆጣጠራል። በሰሞኑ የበዓል ወቅት በተለይ በበሬ በፍየልና በበግ ዋጋ ላይ ጭማሪ እንድታይ ያደረገው ዘንድሮ በአርብቶ አደር አካባቢዎች የተከሰተው ድርቅና የመኖ ዋጋ መናር እንደሆነ ተዘዋውረን ያነጋገርናቸው ነጋዴዎች ገልጸው ነበር። የኦሮሚያ ንግድ ቢሮ ኃላፊ ወይዘሮ ሀዋ አህመድ ድርቅ ብቸኛው የዋጋ ንረት መንስኤ አይደለም በማለት ሌሎችንም መንስኤዎች አብራርተዋል። ድርቁ እንደ አንድ ምክንያት ሊወሰድ ይችላል እንጂ በአብዛኛው በድርቁ የተጎዱ አካባቢዎች ላይ የሚረቡ የቀንድ ከብቶችም ሆኑ ፍየልና በጎች ለውጭ ገበያ የሚቀርቡ ናቸው። ብዙም ለሀገር ውስጥ ፍጆታ አናውላቸውም። ነገር ግን ዘንድሮ ለከብቶች መኖ ዋጋ መናር አንዱ መንስኤ ከውጭ የሚገቡ የመኖ አይነቶች ስላሉ ነው፤ እና እነዚህ ተደማምረው የከብቶች ዋጋ ኑሯል። ኃላፊዋ አክለውም ሕብረተሰቡ በበዓል ሰሞን ላላስፈላጊ የዋጋ ንረት እንዳይጋለጥ እንደ ክልል አቅርቦትና ዋጋ መቆጣጠር ላይ ትኩረት ተደርጓል ሲሉ ገልጸዋል። ከኢንዱስትሪ ምርቶች ጋር ተያይዘው ያሉ እንደ ዱቄት፣ ስኳር፣ ዘይትና የመሳሰሉ ህዝቡ በዚህ በዓል ለዋጋ ንረት መጋለጥ የለበትም በማለት ከመደበኛው ስርጭት ውጭ ምርቱን በበቂ ሁኔታ እንዲያገኙ ተደርጓል። ለምሳሌ በክልሉ የስንዴ ዱቄት፣ ስኳር እንዲሁም ዘይት ለህብረተሰቡ እንዲደርስ ተደርጓል። አትክልትና ፍራፍሬም በብዛት ቀርቧል። ለበዓሉ ግብዓት የሚሆኑ የቁም ከብቶችንም እንዲሁ በብዛት እንዲቀርብ ተደርጓል። በዋጋ ጭማሪው፣ እንዲሁም መንግስት አላስፈላጊ የዋጋ ጭማሪን ለመከላከል በሚል በሚወስዳቸው እርምጃዎች ላይ የምጣኔ ሀብት ባለሙያ እና የፌዴራል መንግስት ኃላፊዎች ምላሽ የተካተቱበት ዘገባ ይዘን ለመመለስ እንሞክራለን። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ በተካሄደው ጦርነት ምክንያት ከ6000 በላይ ህጻናት ወላጅ አልባ መሆናቸውን የኢትዮጵያ ህዝብ እንባ ጠባቂ ተቋም ያወጣው የዳሰሳ ጥናት አመለከተ። ጥናቱ አክሎ ከሁለቱ ክልሎች አስገድዶ የመድፈር ጥቃት የደረሰባቸው ሴቶች ቁጥር ከ1200 በላይ መሆናቸውን የገለጸ ሲሆን ከሁለቱ ክልሎች የወደሙ መሰረተ ልማቶችን በገንዘብ ሲሰላ ወደ 29 ቢሊዮን ብር እንደሚደርስም ዋና እንባ ጠባቂ ዶ ዶክተር እንዳለ ኃይሌ ለአሜሪካ ድምጽ ተናግረዋል። በሰሜን ኢትዮጵያ ጦርነት ምክንያት በትግራይ በአማራና በአፋር ክልል ደርሰዋል የተባሉ ጥቃቶችን በተመለከተ የተለያዩ ተቋማት በክልሎቹ በሚያደርጓቸው ጥናቶች ዙሪያ ሪፖርቶችን ሲያወጡ የቆየ ሲሆን የሚወጡት የቁጥር መረጃዎችም የተለያዩ ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ባወጣው ሪፖርት ዙሪያ ተቋሙን ያነጋገረችው አስቴር ምስጋናው ተከታዩን አሰናርታለች። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በአማራና በአፋር ክልል ባስጠናውና ሁለት ወራትን እንደፈጀበት በገለጸው የዳሰሳ ጥናት ላይ አስራስድስት ባለሙያዎች እንደተሳተፉበት ገልጸዋል። ባለሙያዎቹ በአራት ቡድን ተከፍለው ወደ ስፍራው በመጓዝ ተጎጂዎቹን አነጋግረው በጽሁፍ ያገኟቸውን መረጃዎች መርምረው የወረዳና የቀበሌ አመራሮችን አነጋግረው ያገኙትን የመጀመሪያ ደረጃ ውጤት ተቋሙ ይፋ አድርጓል። የተቋሙ ዋና አባ ጠባቂ ዶክተር እንዳለ ሀይሌ የህወሀት ታጣቂዎች ሁለቱን ክልሎች ተቆጣጥሯቸው በነበሩበት ወቅት ታጣቂዎች አድርሰዋቸዋል ያሏቸውን ጉዳቶች ዘርዝረዋል። በዚህ ጦርነት ምክንያት በሁለቱም ክልሎች በአማራ ወደ አራት ሺ አምስት መቶ ሰማኒያ ሰባት ህጻናት፣ በአፋር ወደ አምስት መቶ ዘጠና አንድ የሚጠጉ ህጻናት አንደኛውን ወላጃቸውን ወይ አባታተዋል ወይ ናት ያጡበት ሁኔታ ነው ያለው። በጦርነቱ ቀጥተኛ ተሳታፊ ያልሆኑ ዜጎችን በሚመለከት በአማራ ክልል ወደ ዘጠኝ መቶ ሰባ ዘጠኝ ዜጎች በአፋር ክልል ወደ ስድስት መቶ ሀምሳ ሶስት በላይ እንዲጠጉ ዜጎች በሞት ህይወታቸውን አጥተዋል። የንጹሃን ግድያን በሚመለከት እንግዲህ ብዙዎቹ አንተ አማራ ነህ፣ አንተ ብልጽግናን ትደግፋለህ? በሚል ሁለተኛ ፊት ለፊት የተቃወሟቸው ሲቪሎች አሉ እና እንደነዚህ አይነት ሰዎች የተገደሉበት ሁኔታ ነው ያለው። ፆታዊ ጥቃትን በሚመለከት በአማራ ብቻ ወደ አንድ ሺ ሁለት መቶ አስራ ሰባት በአፋር ወደ ሰላሳ ሰባት የሚጠጉ ዜጎች ፆታዊ ጥቃት ተፈጽሞባቸዋል። በአማራና አፋር ክልሎች በትምህርት በጤናና በሌሎች መሰረተ ልማቶች ላይ ደርሷል ያሏቸውን ጉዳቶች ዶክተር እንዳለ ሲናገሩ መሰረተ ልማት አንጻር ወይም ቁሳዊ ውድመት በሚመለከት ያው በአማራ ብሔራዊ ክልላዊ መንግስት ወደ ሀያ ስምንት ቢሊየን የሚጠጋ እንዲሁም በአፋር ብሔራዊ ክልላዊ መንግስት ከአንድ ነጥብ ስምንት ቢሊየን ብር በላይ ቁሳዊ ደርሷል። ማህበራዊ ተቋማትን በሚመለከት መሰረታዊ ጉዳይ እዚህ ጋር መሆን ያለበት ኢንቴንሽናሊ ወይንም ሆን ተብሎ ተቋማቱ እንዲወድሙ ወይንም አገልግሎት እንዳይሰጡ ተደርገው ነው። ይሄ ጉዳይ ፋብሪካዎችንም ልዩ ልዩ ማምረቻ ተቋማትንም የሚመለከት ጉዳይ ነው። በሁለቱ ክልሎች ከዚሁ ጦርነት ጋር ብቻ ተያይዞ ተረጂ የሆኑ ዜጎች ቁጥርም ሁለት ሚሊዮን እንደሚጠጋ የዳሰሳ ጥናቱ ይፋ አድርጓል ይላሉ። ዋናም ባጠባቂው በጥናቱ የተዳሰሰው ሌላው ርዕስ የሰብአዊ እርዳታ ተደራሽነት ሲሆን የመሰረታዊ አቅርቦት ችግር እንዲሁም ፍትሐዊ ስርጭት አለመኖሩን በዳሰሳ ጥናቱ ተረጋግጧል ተብሏል። ከመሰረታዊ አገልግሎት ሴቶች አንጻር የዳሰሳ ጥናቱ ከተካሄደባቸው ደብረሲና፣ ሸዋሮቢት፣ ኮምቦልቻና ደሴ እንደ ውሃ፣ መብራትና ባንክ አገልግሎቶች ሙሉ በሙሉ የጀመሩበት ሁኔታ መኖሩን የገለጸ ሲሆን በዋግመራ ዞን እንዲሁም በአፋር ክልል አንዳንድ አካባቢዎች ሙሉ በሙሉ ያልጀመሩ እንዳሉ ተገልጿል። ዋናም በጠባቂው ዶክተር እንዳለ ኃይሌ በዳሰሳ ጥናት ውጤት ላይ የተመሰረቱ የመፍትሄ ሀሳቦችንም ለመንግስት መቅረቡን ገልጸዋል። መልሶ ግንባታ፣ መልሶ ማቋቋም ሪሃብሊቴሽን እና አጠቃላይ የሰላም ሂደቱን የሚመለከት ሪኮንሲሊሽን ስራ ሊሰራ የሚችል አንድ የፕሮጀክት ጽህፈት ቤት ሊቋቋም የሚል እንደ ህዝብ እንዳ ጠባቂ ተቋም የመፍትሄ ሀሳብ አለን። ሁለተኛ የሰብአዊ እርዳታን በሚመለከት ሁለቱም የሀብት ማሰባሰቡ ይሁን የተገኘውን ሀብት ፍትሀዊ በሆነ መንገድ ለማሰራጨት ይቻል ሴንትራላይዝድ በሆነ መንገድ እንዲሰራ የሚል ነው። ሦስተኛ የመሰረታዊ አገልግሎት በተለይ ውሃ፣ መብራት፣ ባንኮች፣ የትምህርትና የጤና ተቋማት መስጠት ባልጀመሩባቸው አካባቢዎች ላይ ስራ ቢጀምሩ ህወሀት በተለያየ ጊዜያት በሰጣቸው መግለጫዎች ካስገድዶ መደፈርና በንጹሀን ዜጎች ላይ ሆን ብሎ ግድያ ከመፈጸም አንጻር የቀረቡትን ውንጀላዎች ማስተባበሉ ይታወሳል። አሁን በኢትዮጵያ ህዝብ እንባ ጠባቂ ተቋም ይፋ የተደረገውን የዳሰሳ ጥናት ውጤት በተመለከተ ግን እስካሁን የተሰጠ ምላሽ የለም። በሰሜን ኢትዮጵያ ጦርነት ምክንያት በትግራይ በአማራና በአፋር ክልል ክልል ደርሰዋል የተባሉ ጥቃቶችን በተመለከተ የተለያዩ ተቋማት በየክልሎቹ በሚያደርጓቸው ጥናት ሪፖርቶችን ሲያወጡ የቆዩ ሲሆን የሚወጡት የቁጥር መረጃዎችም የተለያዩ ናቸው። ተቋሙ የኢትዮጵያ ሕዝብ እንባ ጠባቂ ተቋም እንደመሆኑ ትግራይ ክልልን በጥናታቸው ለመዳሰስ ለምን እንዳልሞከሩ ዶክተር እንዳለ ተጠይቀው በትግራይ ክልል ጥናት ለማድረግ ያለው የፖለቲካ ሁኔታ ሕጋዊነትም ሆነ የጸጥታ ሁኔታ አልፈቀደም ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። የተከታዩ ዘገባችን የትግራይ ክልልን እንመለከታለን። ባለፈው ቅዳሜ ከአፋር ክልል ሰመራ የተነሱ ሰባ አራት የእርዳታ እህልና ነዳጅ የጫኑ መኪ ተሽከርካሪዎች መቀሌ መግባታቸው ተገለጸ። የትግራይ ክልልን በመምራት ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ጻፉት በተባለ ግልጽ ደብዳቤ የፌዴራሉ መንግስት የእርዳታ መተላለፊያ መስመሮችን ደህንነት ሊያስጠብቁ እንደሚ ገባ ያመለከቱ ሲሆን የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በበኩላቸው ለእርዳታ መስመሮቹ የደህንነት ስጋት የህወሀት ታጣቂዎች ናቸው ብለዋል። ችግሮችን በሰላም ለመፍታት ህወሀት ዝግጁ መሆኑን የገለጹት ዶክተር ደብረጽዮን ይህ ካልሆነ ሌሎች አማራጮችን ለማየት እንደሚገደዱ አስታውቀዋል። ዶክተር ለገሰ ቱሉ ይህም በተመለከተ ለአሜሪካ ድምጽ በሰጡት አስተያየት በህወሀት የሚቀርቡት ክሶች ጦርነትን ለመቀጠል ካላቸው ፍላጎት የሚመነጭ እንደሆነ አመልክተዋል። ኬኔዲ አባተ ዝርዝራለሁ። ባለፈው ቅዳሜ ሚያዝያ 15 ከአፋር ክልል ሰመራ ከተማ የተነሱ 74 እርዳታ የጫኑ ተሽከርካሪዎች በአባላ መንገድ በኩል ወደ ትግራይ ክልል መቀሌ ከተማ መድረሳቸውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለቪኦኤ አረጋግጠዋል። በእኛም በኩል ትክክል ነው፣ ገብቷል፣ 74ቱም ገብቷል። የዓለም ምግብ ፕሮግራም የኢትዮጵያ ቢሮም ሰባ አራቱ ተሽከርካሪዎች ትግራይ ክልል መግባታቸውን በትዊተር አድራሻው አስታውቋል። የትግራይ ክልልን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ጻፉት በተባለው ግልጽ ደብዳቤ የህወሀት ታጣቂዎች በአፋር ክልል አንዳንድ ስፍራዎችን የያዙት ተጋርጦብናል ያሉትን የደህንነት ስጋት ለመከላከል መሆኑን ገልጸዋል። ይሁንና የትግራይ ኃይሎችን ከኤረብቲ ባለፈ ከአፋር ክልል ተጨማሪ ስፍራዎች ለማስወ ማምጣት ቁርጠኛ መሆናቸውን ገልጸው የፌዴራል መንግስትና ዓለም አቀፉ ማህበረሰብ የእርዳታ መተላለፊያ መስመሮችን ደህንነት ሊያስጠብቅ እንደሚገባ አመልክተዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በበኩላቸው የእርዳታ መስመሮቹ የደህንነት ስጋት የህወሓት ታጣቂዎች በአፋር ክልል መኖራቸው እንደሆነ ነው የሚገልጹት። የእርዳታ እህል የሚተላለፍበት ኮሪደር ከግጭት ነጻ ካልሆነ የእርዳታ እህልን የጫኑ ተሽከርካሪዎች እንደልባቸው መሄድ አይችሉም። ስለዚህ አሁን ከአንዳንድ ቦታዎች ለቀቅን ቢሉም እነዚያን ቦታዎች ሙሉ በሙሉ አይደለም የለቀቁት። እነሱ የያዙባቸው ፖኬት ኤሪያዎች ደግሞ ያለው ሰው እርዳታን እንደዚሁ ያስፈልጋል እና ይሄ ከዞሮ ዞሮ ግጭት ውስጥ መግባቱ አይቀርም ማለት ነው እና ግጭት ውስጥ እንዳያስገባ የኢትዮጵያ መከላከያ ሰራዊት በዛ ቦታ የለም። ፋር ሚሊሻ ነው በአካባቢ ያለው። ስለዚህ ከፋር ሚሊሻ ጋር ሌላ ግጭት ውስጥ መግባት አይገባቸው እና ለህዝቡ የሚያስቡ ከሆነ ህዝቡ ተርቧል፣ ህዝቡ እንትን ተብሏል የሚሉ ከሆነ ነጻ ቀጠና መኖር አለበት በዛ አካባቢ ማለት ነው። ዶክተር ደብረጽዮን ጻፉት በተባለው ግልጽ ደብዳቤ ላይ የእርዳታ አቅርቦት ጉዳይ የኢትዮጵያ ባለስልጣናት ሲፈልጉ የሚከለክሉትና ሲፈልጉ የሚፈቅዱት የችሮታ ጉዳይ መሆን የለበትም በማለት መንግስትን ለአቅርቦቱ መስተጓጎል ተጠያቂ አድርገዋል። ዶክተር ለገሰ ቱሉ ግን ይህን ክስ አይቀበሉም። የኢትዮጵያ መንግስት ሁሉንም አይነት ኦፕሽኖች አመቻችተዋል። ለምሳሌ መከላከያ ሰራዊቱ በዛ አካባቢ ምንም አይነት ግጭት እንዳይፈጠር እያደረገ ነው ሁለተኛ ዓለም አቀፍ ማህበረሰብን እያስተባበረ ነው፣ የእርዳታ እህሉን ከፍ እንዲያደርጉ በየብስም የሚሄደው በአየር ትራንስፖርትም የሚሄደው ይሄ በስፋት እንዲሄድ እየተደረገ ነው። ነገር ግን በእነሱ ወገን በኩል ልክ መንግስት ምንም ጥረት እንዳላደረገ የውሸት ፕሮፓጋንዳ እየነዙ ነው። እንዲህ አይነቶቹ ነገሮች የማያስማሙ በሆኑ እና ለህዝቡም የሚጠቅም የሚያደርጉ ስላልሆኑ ከእንዲህ አይነት ነገር መቆጠብ አለባቸው። ከዚህ ቀደም የእርዳታ ቁሳቁሶችን ይዘው ወደ ትግራይ ክልል እንደ ሄዱ አልተመለሱም ከተባሉ ተሽከርካሪዎች በተጨማሪ በቅርቡ ከሄዱትም ያልተመለሱ መኖራቸውን ዶክተር ለገሰ ቱሉ ተናግረዋል። ተሽከርካሪዎች ከዚህ በፊት ከሄዱት ውስጥ አንድ ሺ ሀያ አምስቶቹ ገና አልተመለሱ፣ ባለፈው ከሄዱት ወደ ሰላሳ ስድስት አካባቢ ናቸው የተመለሱት። ቀሪዎቹ ገና አልመጡ፣ ግን የሄደው ከሀምሳ በላይ ነው። በሙሉ መመለስ መቻል አለበት። አሁን የሚሄደው ሰባ አራት ነው። ይሄ ኢሚዲትሊ መመለስ መቻል አለበት ማለት ነው። በዚህ ረገድ የዓለም አቀፉ ማህበረሰብ ጫና መፍጠር አለበት። ወደ ክልሉ ገብተው ያልተመለሱ ተሽከርካሪዎችን በተመለከተ የህወሀት አመራሮች ከዚህ ቀደም በሰጧቸው የተለያዩ መግለጫዎች ተሽከርካሪዎቹ ያልተመለሱት አንድም አሽከርካሪዎቻቸው መመለስ ባለመፈለጋቸው፣ ሌላም በነዳጅ እጥረት መሆኑን ጠቁመዋል። ይሁን እንጂ ተሽከርካሪዎቹ ወደ ክልሉ ሲሄዱ ለመመለስ የሚያስችላቸውን ነዳጅ ይዘው እንደሚሄዱ የሚገልጸው የኢትዮጵያ መንግስት ይህን ማስተባበያ አይቀበልም። ችግሮችን በሰላም ለመፍታት ህወሀት ዝግጁ መሆኑን በደብዳቤያቸው የገለጹት ዶክተር ደብረጽዮን ገብረ ሚካኤል ይህ ካልሆነና በትግራይ ክልል አሉ ያሏቸው ችግሮች በሰላም ካልተፈቱ የክልሉ ህዝብ በረሃብና በመድኃኒት እጥረት ከሚያልቅ ሌሎች አማራጮችን ለማየት እንገደዳለን ሲሉ አስታውቀዋል። ዶክተር ለገሰ ቱሉ ይህን በተመለከተ በሰጡት አስተያየት መንግስት ችግሮችን በሰላም ለመፍታት የሚያስችሉ እርምጃዎችን መውሰዱንና በመውሰድ ላይ መሆኑንም ተናግረው በህዋት የሚቀርቡ ክሶች ጦርነት ለመቀጠል ካላቸው ፍላጎት የሚመነጭ እንደሆነ አመልክተዋል። ፍላጎታቸው ጦርነት የመቀጠል ነው። የኢትዮጵያ መንግስት ደግሞ ህዝቡ ሰላሙ ተረጋግቶለት፣ አሁን መጪው ክረምት ስለሆነ እርሻ ወቅት ነው። ስለዚህ ወደ ምርቱ መግባት መቻል አለበት። ሁል ጊዜ አለም አቀፍ ተቋም ረድቶት አይችልም። ስለዚህ ለዚህ ምቹ ሁኔታ መፍጠር ነው። ስለዚህ ይሄ ሆን ተብሎ መንግስት ላይ ጫና ለመፍጠር እና ይህንኑ ደግሞ ለውጭ ማህበረሰብ የማሳየትና መንግስት ላይ ተገቢ ያልሆነ ጫና ለመፍጠር የሚደረግ ያው የተለመደ የስት ፕሮፓጋንዳ ነው። ይሄ ማለት ግን የተጎዳ ሰው የለም ማለት አደለም። የተጎዳ ሰው በመኖሩም እኮ እርዳታ እየሄደ ያለው ግን እርዳታውን እያሰጓጉሉ ያሉት እነሱ ናቸው። የኢትዮጵያ መንግስትም ይሁን ህወሀት ለሰላም ዝግጁ መሆናቸውን በተደጋጋሚ ቢገልጹም አንዳቸው ሌላኛቸውን ለችግሮች ተጠያቂ ማድረጋቸውን ግን እንደቀጠሉ ነው። ምንም እንኳን የእርዳታ አቅርቦት ወደ ትግራይ ክልል በሚፈለገው ልክ እንዳይገባ እያደረገ ነው በሚል ህወሀት የኢትዮጵያ መንግስትን መክሰሱን ቢቀጥልም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ባለፈው ሳምንት በሰጡት መግለጫ የእርዳታ አቅራቢዎች በቻሉት አቅም እንዲያስገቡ መፈቀዱንና በመንግስት በኩል ምቹ ሁኔታዎችን ከመፍጠር ባለፈ የማስተጓጎል እርምጃ እንደማይኖር መግለጻቸው ይታወሳል። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ ተከታዩ ዘገባችን ወደ ዩክሬን ይወስደናል። ትላንት ሚያዝያ 16 2014 ዓ ም በዩክሬን ጦርነት ከተጀመረ ሁለት ወሩን ሲደፍን የሀገሪቱ ህዝብ አብዛኛው ከሚያከብረው የኦርቶዶክስ ክርስቲያኖች የትንሣኤ በዓል ጋር ተገጣጥሟል። ቁጥሩ እየጨመረ የመጣው ህልፈትና የአካል ጉዳት የሚዳረጉ ዜጎች ቁጥር፣ እንዲሁም ቤተሰቦች የመኖሪያ ጥቃያቸውን ጥለው የመሸሻቸው ዜና በሚዘገቡባቸው በጦርነቱ ክፉኛ የደቀቁ አካባቢዎች ያለው የአገልግሎት አቅርቦት እጅጉን ውሱን ነው። የአሜሪካ ድምጿ ሄዘር መርዶክ ከዩክሬኗ ኢርፒን እንዲሁም ከካርኪቭ ዘገባውን ካጠናቀረው ያን ቦቻት የደረሰንን ዘገባዎች አሉላ ከበደ እንደሚከተል ያቀርበዋል። ከጦርነቱ ሁለተኛ ወር ጋር የተገጣጠመውና የአብዛኛው ዩክሬናውያን እምነት በሆነው የኦርቶዶክስ ክርስቲያኖች የትንሣኤ በዓል ጦርነቱ ከተጀመረበት ጊዜ አንስቶ በየቀኑ በሚሳይልና በሌሎች ከባድ መሣሪያዎች የምትደበደበው የአገሪቱ ሁለተኛ ከተማ ካርኬቭ ትላንትም የጥቃቱ ኢላማ ከመሆን አላመለጠችም። ሆኖም በርካታ የካርኬቭ ነዋሪዎች ግን በዚያች ሀገር ትልቅ ስፍራ ከሚሰጣቸው አውደ ዓመቶች አንዱ በሆነው የትንሣኤ በዓል አከባበር ላይ ለመሳተፍ ወደ አደባባይ ማቅናት ደፍረዋል። እኔ ሰብአዊ ፍጡር ነኝ። ይሁንና እንደ እንስሳ ነበር ፍርሃት ያደረብኝ። ደግሞም ሃይማኖተኛ በመሆኔ በእግዚአብሔር እመካለሁ። እሱ እንደሚጠብቀንም እናምናለን። ከዋና ከተማይቱ ኪየቭ ወጣ ብለው በሚገኙት አካባቢዎች ያለው የአገልግሎቶች አቅርቦት ይዞታ የባሰ ነው። ምንም እንኳን ሩሲያ ፊቷን ወደ ምሥራቃዊ ዩክሬን ብታዞርም አብዛኞቹ ከተሞችና መንደሮች ግን ሰው አልባ ወደ መሆን ተቃርበዋል። ይህቺ የኤርፒን ከተማም የአሰቃቂ ጦርነቶች ማሳያ ሆናለች። ሌላዋ የአጎራባሽ ከተማ ደግሞ የሩሲያ ወታደሮች አካባቢውን በተቆጣጠሩበት ወቅት ሲቪሎችን መግደልና በጅምላ የተፈጸሙ ያስገድዶ መድፈር ጥቃቶችን ጨምሮ ዩክሬን ሩሲያን በጦር ወንጀል የከሰሰችባት ቡቻ የተባለችው ከተማ ናት። ጦርነቱ ተመልሶ ወደ አካባቢያቸው ሊመጣ እንደሚችል የሚናገሩት አሁንም እዚያው የሚገኙ ቤተሰቦች በጥንቃቄ ነው በዓሉን እያከበሩ ያሉት። ለትንሣኤ በዓል ወደ ቤታችን መሄድ ይቻለናል ብዬ አላሰብኩም ነበር። ጦርነቱ በተቀሰቀሰ በሁለተኛው ቀን የወጣ ነው። እናም ሩሲያውያን በቅርብ ርቀት ከተማይቱን ከበው ነበር። ከዚያም የሚሰማውን ዜና መከታተል ያዘን። ሁኔታው አሳሳቢ መሆኑንም ተረድተናል። እናም በካርኬቭ ቤተሰቦች በከተማቸው ላይ ጥቃት ይሰነዘር ይሆናል የሚል ስጋት እንዳላቸው ሲናገሩ ካሉበት ስፍራ ተከቦ የሚገኙ ሌሎች ደግሞ ሁኔታዎች የተሻለ ገጽታ ማሳየት ከመጀመራቸው በፊት ይበልጥ ይከፋሉ የሚል ግምት አላቸው። እጅግ አስፈሪ ነው። እግዚአብሔር ሁሉንም ሰው ከእነዚህ ክስተቶች ይጠብቃል ብዬ ተስፋ አደርጋለሁ። ማንም በዚህ መሰል ሁኔታ ውስጥ እንዲያልፍ አልመኝም። ቅዠት የመሰለ ነገር ነው። ከትላንት በስቲያ ቅዳሜ በደቡባዊቱ የወደብ ከተማ ኦዴሳ ላይ በተፈጸመው ጥቃት አንድ የሶስት ወር ጨቅላ ሕፃንን ጨምሮ ስምንት ሰዎች መገደላቸውንና ሌሎች አስራ ስምንት ሰዎች ደግሞ መቁሰላቸውን የዩክሬን ባለሥልጣናት ተናግረዋል። ሩሲያ ጦርነት የሚለውን አጠራር ከመጠቀም ይልቅ ልዩ ወታደራዊ ዘመቻ በሚል ስያሜ መጥራት በመረጠችው በዚህ ውጊያ ሰላማዊ ሰዎች የጥቃት ኢላማ ሆነዋል የሚለውን ታስተባብላለች። በዩክሬን እስካሁን ቁጥሩ ከ12 ሚሊዮን በላይ የሚሆን ሕዝብ ቀዮን ጥሎ ለመሰደድ መገደዱንና 200 የሚደርሱ ሕጻናትን ጨምሮ 2500 ንጹሐን ዜጎች መገደላቸውን የተባበሩት መንግሥታት ድርጅት ባለፈው ሳምንት ማስታወቁ ተዘግቧል። ከዚሁ ከዩክሬን ጋር ከተያዘ ዘገባ ሳንወጣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም የመከላከያ ሚኒስትሩ ሎይድ ኦስትን የዩክሬን ጉብኝታቸውን አጠናቀዋል። በዚህ ሳምንት ሌሎች የዩናይትድ ስቴትስ ዲፕሎማቶችም ተመልሰው ወደዚያው እንደሚያቀኑ ተመልክቷል። ዩናይትድ ስቴትስ ባለስልጣናት ዩክሬናውያን የሩሲያ ወረራ የሚመክቱበትን ተጨማሪ ወታደራዊ እርዳታዎች እንደሚሰጡ ቃል የገቡ ሲሆን ሌሎች ሀገሮች ሌሎችም የበኩላቸውን እንዲያደርጉ እያስተባበሩ ነው። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ዘገባ ደረጃ ደስታ እንደሚከተል ያቀርበዋል። የኦርቶዶክስ ክርስትና እምነት ተከታዮች ትናንት እሁድ በዩክሬን ዋና ከተማ ኪየቭ ውስጥ በተካሄደው የበዓል ስነ ስርዓት ላይ ተገኝተዋል። ይሁን እንጂ ሌላ ጊዜ በደስታ ይሞላ የነበረው ቀን ዛሬ በሩሲያ በሚሰነዘረው ያልተቋረጠ ጥቃት ደብዝዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአንቶኒ ብሊንከንና የመከላከያ ሚኒስትሩን ሎይድ ኦስትንን የኪየቭ ጉብኝት አስቀድመው ይፋ ያደረጉት የአገሪቱ ፕሬዝደንት ቮሎዲሚር ዘለንስኪ ነበሩ። ቮሎዲሚር በሰጡት ጋዜጣዊ መግለጫ በጉብኝቱ ወቅት ስለሚነጋገሩባቸው ርዕሰ ጉዳዮችም ሲገልጹ ይህን ብለው ነበር። በምንፈልጋቸው የመሳሪያ አይነቶች ዝርዝር ላይ በሚደርሱበት ጊዜ እንነጋገራለን እዚያ ላይ ግን አንድ ነገር ግልጽ ላድርግ። በዚህ ባሳለፍነው ሳምንት ውስጥ ያየናቸው ምልክቶች፣ የተወሰዱ እርምጃዎች፣ አፈጻጸሞችና አሃዞች፣ በነገራችን ላይ ይህን የምናገረው በዩናይትድ ስቴትስ ስለተሰጡ የጦር መሳሪያዎች ነው። ሁሉም ነገር ተሻሽሏል። ስለዚህ በጣም እናመሰግናለን። አሁንም በጉጉት እንጠብቃለን። ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ጋር የዩክሬን ጉብኝታቸውን ካጠናቀቁ በኋላ ፖላንድ ላይ ጋዜጣዊ መግለጫ የሰጡት አንቶኒ ብሊንከን ሩሲያ በዩክሬን ላይ የጭካኔ ተግባሯን የቀጠለችበት ቢሆንም ዩክሬናውያን ጠንክረው ቆመዋል፣ ያንን እያደረጉ ያሉት እኛ በመላው ዓለም በሚባል መልኩ በማስተባበር በምንሰጠው እርዳታ ነው ብለዋል። ከመከላከያ ሚኒስትሩ ሎይድ ጋር ሆነው ከዩክሬን ፕሬዚደንት ዘለንስኪና ከሌሎች የዩክሬን ባለስልጣናት ጋር ለሶስት ሰዓታት ያህል መነጋገራቸውንም ብሊንከን ተናግረዋል። የንግግሩ ዓላማ እርዳታው ወደፊትም የሚቀጥል መሆኑን ለመግለጽና ይቀጥላል ተብሎ ለተገመተው ጦርነት ለአገራቸው ምን እንደምትፈልግ ለመረዳት መሆኑን ብሊንከን ገልጸዋል። ዩናይትድ ስቴትስ ይህ ጦርነት እንዲያበቃ የሚቻለውን ሁሉ እንደምታደርግም ብሊንከን ተናግረዋል። ፕሬዝደንት ዘለንስኪ የደህንነት ሁኔታው ሲሻሻል የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በጦርነት ውስጥ ያለችውን አገር እንዲጎበኙ በድጋሚ ጥሪያቸውን አሰምተዋል። ፕሬዝደንት ባይደን ቀደም ሲል የተመረጡትንና በስሎቫኪያ የዩናይትድ ስቴትስ አምባሳደር የሆኑትን ብርጀት ብሪንከንን የዩክሬን አምባሳደር አድርገው በይፋ የሾሟቸው መሆኑም ተመልክተዋል። በርካታ የአውሮፓ ሕብረትና የኔቶ አባል አገራትም ዲፕሎማቶቻቸውን ወደ ኪየቭ መመለሳቸው ተነግረዋል። ትናንት እሁድ በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ የቀረቡት የዩክሬን የምክር ቤት አባል የቪሄና ክራፍቸቭ አገራቸው ከዚህ ስብሰባ ምን ተስፋ እንደምታደርግ ሲገልጹ ይህን ብለዋል። ዋነኛ ነገሮችን እንጠብቃለን ይህም ከዩናይትድ ስቴትስ ከባድ መሳሪያዎችን በሩሲያ ላይ የምትጥለውን ማዕቀብና እንዲሁም የፋይናንስ እርዳታን እንሻለን። የሩሲያ ወረራ ከተጀመረበት የመጀመሪያ ወቅት ጀምሮ ዩናይትድ ስቴትስ ለዩክሬን ወደ 3 ነጥብ 4 ቢሊዮን ዶላር አዲስ የደህንነት እርዳታ ለመስጠት መወሰኗ ተነግረዋል። ፕሬዚደንት ባይደን ወደ ስልጣን ከመጡ ወዲህ ዩናይትድ ስቴትስ ከ4 ነጥብ 3 ቢሊዮን ዶላር በላይ ወታደራዊ እርዳታ ሰጥታለች። የዩክሬን ምክር ቤት አባል ክራፍቼቭ ጨምረው እንደገለጹት ከባድ የጦር መሳሪያዎቹ በጦርነት የወደሙ እንደ ማሪዮፖል ያሉ ከተሞችን ነፃ ለማውጣት ያስችላል። የከተሞቹ ነዋሪዎች ዘመዶቻቸውና የአካባቢዎችን ሰዎች አስክሬን በሰላም ያሳርፋሉ። ዛሬ ምንም ገንዘብ የሌላቸው በመሆኑ አስክሬኖቻቸውን በእጃቸው ተሸክመው በየጓሯቸው እየቀበሯቸው ነው ብለዋል። አንድ የዩናይትድ ስቴትስ ከፍተኛ የውጭ ጉዳይ ሚኒስቴር ባለሥልጣን ከ713 ሚሊዮን ዶላር በላይ ለወታደራዊ እርዳታ የ የግድ ለመመደብ አስበናል ያሉ ሲሆን ይህ ለዩክሬንና ለሌሎች አስራ አምስት አጋር አገሮችና ተባባሪዎች የሚሰጠውን የገንዘብ እርዳታ ይጨምራል ብለዋል። ይህ በእንዲህ እንዳለ የሩሲያ የመከላከያ ሚኒስትር ትናንት እሁድ ባወጣው የቪዲዮ መልእክት፣ በሌላ ምንጭ የተረጋገጠ ባይሆንም ከምድር የተተኮሰው ሚሳኤል ኢላማውን በትክክል መምታቱን አስታውቋል። ሩሲያ ጦርነቷን ልዩ ወታደራዊ ዘመቻ በሚል መጥራቷን ቀጥላለች። በሰላማዊ ሰዎች ላይ ጥቃት ማድረሷንም ታስተባብላለች። ከቸርኒቭ የሚወጣው የድሮን ምስል ግን የሚናገረው ከዚህ የተለየውን ነው። የወደሙትን ትላልቅ ህንፃዎችና የመኖሪያ ቤቶችን ያሳያል። የሩሲያ ወታደሮች በዚህ ወር መግቢያ ላይ አካባቢውን ለቀው ከወጡ በኋላ አካባቢውን የማጽዳት ስራ እየተካሄደ ነው። የዩክሬንን ዋና ከተማ ለመያዝ የነበረው የክሬምሊን የመጀመሪያ ወረራ ግብ በአረንቋ ውስጥ ተይዞ እንደቀረ አልተነቃነቀም። በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ በኔቶ የአሜሪካ አምባሳደር ሌተናል ጀነራል ዳግላስ ሉቴ ይህ ለምን እንደሆነ ሲገልጹ እንዲህ ይላሉ። ኪየቭ እነሱ ከሚሏት ውጭ ናት። ዝም ብለው ሊይዟት አይችሉም። የዘለንስኪን መንግስት መለወጥ አይሆንላቸውም። እንደሚመስለኝም እስካሁን ማድረግ የሚችሉትንና ማሳካት የሚፈልጉትን ነገር እየፈለጉ ይመስለኛል። ወደፊት በሂደት ሊያደርጉት ነው የሚፈልጉት። ፑቲን ምን ማድረግ እንደሚቻል ለማፈላለግ እየሞከሩ ነው አጋጣሚዎችን እየጠበቁ ሲሆን ያገኙትን ጥሩ አጋጣሚም ይጠቀሙበታል። በዚህ ወቅት ግን ብዙ ጥሩ ነገር የለም። የካቶሊክ ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ትላንት እሁድ ቫቲካን ሲቲ ከሚገኘው የቤተ ክርስቲያኑ ሰገነት ላይ ሆነው ለክርስቲያኖች የተቀደሰ በሆነው በዚህ ቀን ጦርነቱ አብቅቶ በዩክሬን ሰላም እንዲሆን ጥሪያቸውን በድጋሚ አሰምተዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በሞስኮ በሚገኘው ቅዱስ ካቴድራል የፋሲካን በዓል አክብረዋል። አገልግሎቱን የሰጠችው የሩሲያ ኦርቶዶክስ ቤተ ክርስቲያን ስትሆን የቤተ ክርስቲያኒቱ ዋና ፓትሪያርክ የሩሲያውን የዩክሬን ወረራ በከፍተኛ ደረጃ እንደሚደግፉ ተሰምቷል። በኪየቭ ያለው ገጽታ ግን ከዚህ የተለየ ነው። በወርቅ በተሽቆጠቆጠው የቅዱስ ሚካኤል ገዳም ጦርነቱ እንዲያበቃ የተጸለየ ሲሆን አንዳንድ አማኞች አገልግሎት ሲያበቃ በአካባቢው የአየር ማስጠንቀቂያ ድምፅ መስማታቸውን ተናግረዋል። እየተከታተላችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ስርጭት ነው። ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን እና በፌስቡክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር በደሴ ውስጥ የተካሄደ የጎዳና ላይ አፍጥር ያስቃኘናል። ላለፉት ሁለት ዓመታት በኮቪድ ወረርሽኝን ለመከላከል በሚል በወጡ ገደቦች ምክንያት በረመዳን ወር የእስልምና እምነት ተከታዮች በተገቢ መንገድ የአፍጥር ስነ ስርዓት አላካሄዱም ነበር። ዘንድሮ ግን በየአካባቢው የጎዳና ላይ አፍጥር ፕሮግራም እየተካሄደ ይገኛል። ከነዚህ አንዱ ባለፈው ሳምንት በደሴ ከተማ የተካሄደ ሲሆን መስፍን አራጌ ተከታትሎታል። እንድሪስ በሽል እባላለሁ። የደሴ ከተማ ህዝባዊ መጅልስ ሊቀመንበር ነኝ። እንኳን ሙስሊሙ አይደለም ሌላም የእምነት አምናት የእምነት ባለቤቶች በአንድ ላይ ሆነን እንድንታይ ነበረ። አሁን ኢንሻ አላህ ያሰብነው ተሳክቶልናል። እኛ እንደምታዩት የሌሎች እምነት ወንድሞቻችን እዚህኛው ጋር በቁጥር ላይ ተገይተውልናል። ከዚህ የበለጠ ደስታ የሚደረግ ነገር የለምና በጣም ነው ደስ ያለኝ። እምነት ህዝብን አያለያይን። እምነት ያጠነክራል እንጂ አንዱን ሁሉን ያስደጋግፋል እንጂ አያለያይምና፣ ባንድ ሆነን ለሀገራችን በሀገራችን አንድ የሚያደርግንን ነገር ባንድ ሆነን ለሀገራችን መቆም አለብን። መበታተናችን ለሀገራችን አይጠቅማትም። አንድ መሆናችን ያምራል። ትንሽ ሰባት የምናምራለን። እንደ ደሴ ከተማ በዓላት ስናከብር ሙስሊም ክርስቲያን ሳንን በአንድ ላይ አባቶቻችንም ከነመምህር አካለ ወልድ ጀምሮ ያቆዩት ተምሳሌ ይሄን ስለሆነ አሁንም ቢሆን ይህ የቆየ የነበረን አብሮነት፣ አንድነት ለማስቀጠል ሁላችንም በተለይ ወጣቱ ክፍል የአባቶቻችንን ያቆዩትን አንድነት ማስቀጠል እንዳለብን ይሰማኛል ማለት ነው። እንግዲህ በዛሬው እለት ይሄ ጎዳና ፈጠር የተደረገው በሙስሊም ህብረተሰብ፣ በጣም አስተማሪና የሚያስደስት የወደቁትን ለማንሳት፣ የደከሙትን የማንሳት ደካሞችን ለማስፈጠር ምንም ገንዘብ የሌላቸውን በየቤቱ እያነሱ ለመጠየቅ የሚያስችል አስተማሪ የጎዳና ፈጥር በመሆኑ በጣም አስተማሪ ሆኖ አግኝተነዋል። በጣም ደስ ብሎናል። በተግባር እያንዳንዳችን በዚህ በሚዲያ በአደባባይ እንዳደረግነው ሁሉ ልባዊ የሆነ ሰላምና ፍቅር የሚያመጣ በሀገራችን ላይ መልካም የሆነ ነገር ሁሉ እያሰብን፣ ሰላም ከሌለ መጾም አይቻልም፣ ሰላም ከሌለ ማፍጠር አይቻልም፣ ሰላም ከሌለ መሰባሰብ አይቻልም። እና አባቶቻችን ያቆዩትን አንድነት ሙስሊም ክርስቲያን ሳይል ዘር ከዘር ከጎስነት ተለይተን ይህን ተምሳሌት አብሮነት ይዘን እንድንቀጥል አደራ ለማለት አመሰግናለሁ። ሰሚዐ አላሁ ሊመን ሐሚደህ። ኤስ መስፍን ጌታውን እባላለሁ። ከመካነ ኢየሱስ ቤተ ክርስቲያን ነኝ። ዛሬ በዚህ ፕሮግራም በመገኘቴ ታላቅ ደስታ ተሰምቶኛል። ክርስቶስም ያስተማረን ፍቅር ነው። ዛሬ በደሴ ከተማ ያየሁት ፍቅር ነው። በዚህ የፍቅር ፕሮግራም በጣም ተደስቻለሁ። ለመላው ሙስሊሞች ረመዳን ከሪም ማለት እፈልጋለሁ። በዚህ ፍቅር በዚህ መተሳሰብ እስከ መጨረሻ የምንዘልቅ አላህ ያድርገን። በማቴዎስ ፊሊጶስ የደሴ ካቶሊክ ቤተክርስቲያን ቆሞስ ነኝ። እውነትም ይሄ ስለ አንድነት ትልቅ ድባብ ፈጥሯል ብዬ አምናለሁ። እንግዲህ አንድነትን አላም ፈጣሪ የሚወድ ነው። ይህንን ፕሮግራም እንዲህ አዘጋጅታችሁ በተለይም በረመዳንም በአብይ ጾም ላይም ሁላችን የሚንጾመው ጾም ስለ አንድነት፣ ስለ አብሮነት፣ ስለ ፍቅር፣ ስለ ሰላም በየቦታ የሚንሰብክበት የሚኖርበት መሆን ያስፈልጋልና እውነትም ይሄ አንድነት እንዲቀጥል ሁላችን በየእምነታችን መጸለይ ያስፈልገናል። ዱዐ ማድረግ ያስፈልገናል። ስሜ ኢማም አህመድ እንድሪስ ይባላል። የደሴ ከተማ ሙስሊም ወጣቶች ሰብሳቢ እንዲሁም ደግሞ ለዚህ ፕሮግራም ዋና ተቆጣጣሪ ነኝ። እንግዲህ ያው ይህን ፕሮግራም ስናዘጋጅ የደሴ ከተማ ማህበረሰብ ሙስሊሙም ክርስቲያኑም በደረሰበት ሰብአዊ፣ ቁሳዊ ጉዳት ያንን እንደ ማገገሚያነት ወይም ደግሞ የደረሰበትን የሳይኮሎጂካሊ ጉዳት እንዲለቀው ታስቦ የተዘጋጀ የጎዳና ላይ የኢፍጧር ፕሮግራም ነው። ይህ የጎዳና ላይ የኢፍጧር ፕሮግራም በሰብአዊነት የተደረገ የአንድነት፣ የፍቅር፣ የምክክር ፕሮግራም ነው። እንደምታያቸው የ ክርስትና እምነት ተከታዮች ተገኝተዋል በቦታው ሌሎችም እንደዚሁም ወጣቶችም በስራ እያገዙ ነው። እዚህ ፕሮግራም ላይ የገሌ የገሌ ሳይባል ሁሉም እየተሳተፈበት ያለ ትልቅ ፕሮግራም ነው። ሰሜ ሂሩት ምህረት ይባላለሁ። እዚ ዳሴ ነኝ እና ዛሬ በምን ምክንያት ነው መጣ? ጓደኛ አፍጠር ልታከብር መጣ እርሳለ። ከባቡር መጥቼ ነው። አንቺ ክርስትና እምነት ተከታይ? እኔ ኦርቶዶክስ ነኝ። እምነት እና ጓደኝነትን እንዴት ነው ያጣመርሽው? እምነትና ጓደኝነት እምነት የግሌ ራሳ እንትን ነው። ጓደኝነት ደግሞ ሌላ ነው እና ስለማይገናኝ ያው ወሎም ስለሆነ ወሎ ደግሞ የፍቅር ሀገር፣ የመቻቻል የአብሮነት ሀገር ስለሆነ ያው ሁለቱን አጣምረን ነው የያዘ። አባቶቻችን እንዳስተማሩ ከአባቶቻችን የወረስ ነው ነው አብሮ መከባበር፣ መቻቻል ስለሆነ ያው አዲስ አይደለም። የክርስትና እምነት ተከታይ ከሆነች ጓደኛሽ ጋር ነው ወደዚህ የመጣሽው። ይህንን ለማድረግ ያነሳሳሽ ምክንያት ምንድነው? ያው ወሎ ነው። ይህ ምንም አይገርምም። ለሌሎቹ ብርቅ ሊሆን ይችላል እንጂ እኛ ሀገር አብረን ተቻችለን፣ በቤትም አብረን የምናፈጥረው ሁልጊዜም እንደዚሁ ነው። ያው እምነትና ጓደኝነት እኛ ጋር እንደዚህ ነው የሚሄደው፣ ባህላችን ስለሆነ ማለት ነው። አላሁ አክበር። ኢትዮጵያ የእስላሙም የክርስቲያንም የብዙሀን ሀገር ናት። ከገባም በተለይ ደግሞ ወሎ ውስጥ እንደዚህ አብረን የተለመደ ሁልጊዜም ነው እንዳልከው፣ አሁን ለተፈጠሩት ልዩነቶቻችን ማስተማሪያ ቢሆን ብለን እናስባለን። ይህ አፍጥር እስላም ክርስቲያኑ ያዘጋጀው ሁሉ የሙስሊም ማህበረሰብ ብቻ አይደለም አለ መምጣቱን አ ዛሬ ከዝግጅቱ ጀምሮ የክርስቲያኑ ማህበረሰብ ነው ሲያግዘን የነበረው ያው ሁሉም ነገር አለ። ግን ሁሉም ኢትዮጵያውያን ከዚህ ተምሮ አንድ ብንሆን ደስ ይላል። ጓደኛሽ አፍጥር ፕሮግራም ላይ ከመሳተፍ ባለፈ በረመዳን ጾም ወር ወቅት አስፈላጊውን ድጋፍ ታደርግልሻለች። በእሷ የጾም ወቅት በአሁን በአጋጣሚ የሁለቱም ጾም ተደራርቧልና በምን ታግዣታለሁ? ያው እኔ ደግሞ አብሮ በማጻጻም ይባል አብሬ ስለምጾም ያው አብረን የምናፈጥረው እሷ ዘጠኝ ሰዓት ላይ ትበላለች እኔ ማታ አንድ ሰዓት ትበላለሁኝ ግን አንድ ጋር ስለሆነ ምን አንድ አካባቢ ስለሆነ የምኖረው አብረነ የምናፈጥረው እንግዲህ ያበጸሎት በዶ ተጋገዛለን። ከሁሉ በበለጠው ብላይ ሀገራችን ኢትዮጵያን ሰላም ያድርግልን፣ ሕዝቦቿን ከክፉ ነገር ከረሃብ፣ ከስደት፣ ከመከራ ይጠብቅልን። ላለሁን አንድ አድርገን እንደ ድሮ እንደ አባቶቻችን አንድ እንሁን። ኢትዮጵያ ሀገራችን ሰላም ያምጣልን። ካለብን ችግር ነፃ ፈጣሪ ያውጣን። ኢትዮጵያዊቷ አትሌት ያለምዘርፍ የኋላው በመጀመሪያ የማራቶን ውድድሯ በሃምቡርግ አዲስ ታሪክ ሰርታለች። በሌላ በኩል የትውልደ ኬንያዊቷን የባህሬን አትሌት በመግደል የተጠረጠረ ኢትዮጵያዊ አትሌት በፖሊስ በመፈለግ ላይ ነው። እነዚህ በምሽቱ የስፖርት ዝግጅታችን የተካተቱ ወሬዎች ናቸው። ኬኔዲ አባተን ያዘጋጀው ኢትዮጵያዊቷ ዊቷ ያለምዘርፍ የኋላው በመጀመሪያ የማራቶን ውድድሯ በሃምቡርግ ታሪክ ሰርታለች። የ22 ዓመቷ ወጣት አትሌት ትናንት እሁድ ዕለት በጀርመን ሃምቡርግ በተካሄደው ሀስፓ ማራቶን 9 ደቂቃ በሚጠጋ ልዩነት ስታሸንፍ፣ በዚህም የኢትዮጵያንና የስፍራውን ክብረ ወሰን ሰብራለች። በየካቲት ወር በካስቴሎን የ10 ኪሎ ሜትር ውድድር 29 ከ14 በመግባት የዓለምን ክብረ ወሰን የሰበረች ሲሆን የግማሽ ማራቶንንም አንድ ከ03 ከ51 በማጠናቀቅ የርቀቱን ምርጥ ሰዓት በስሞ ያስመዘገበችው የኋላው በትናንትናው የመጀመሪያ የማራቶን ውድድሯም ሌላ ታሪክ መጻፍ ችላለች። በሃምቡርግ የተካሄደውን ይህን ውድድር ሁለት ከ17 ከ23 በሆነ ሰዓት በማሸነፍ በሴቶች የመጀመሪያ የማራቶን ተሳትፎ ከዚህ ቀደም በፓውላ ራድክሊፍ በ2 ከ18 ከ56 የተያዘውን ፈጣን ሰዓት ማሻሻል ችላለች። አትሌት የኋላው ውድድሩን የጨረሰችበት ሰዓት በሴቶች ማራቶን የዓለም ስድስተኛው ፈጣን ሰዓት ሆነ እንዲሆንም ተመዝግበዋል። በማራቶን የመጀመሪያ ውድድራቸውን ያደረጉት ሌሎቹ ኢትዮጵያውያን ፍቅር ተወረታና በኦኔቸል ሉኬ ሁለት ከ26 ከ15 ና ሁለት 26 23 በሆነ ሰዓት ሁለተኛና ና ሶስተኛ ወጥተዋል። በወንዶች ውድድር ደግሞ ኬንያዊው ሳይብሪያን ኮቱት በ2 ከ47 በመግባት የኡጋንዳውን ስቴፈን ኪሳን በአንድ ሰከንድ ብቻ በመቅደም ባለድል ሆኗል። ኢትዮጵያዊው ወርቅነት አደሰ 2 ከ በሆነ ሰዓት ሶስተኛ ሲሆን በውድድሩ ከአንድ እስከ አራት የወጡ አትሌቶች የስፍራውን ክብረ ወሰን አሻሽለዋል። በማድሪድ ማራቶን ደግሞ በሴቶች ኢትዮጵያውያኑ ስራነሺ ርጋ፣ መሰረት አበባየው ና ካሱ ቢታው የስፍራውን ክብረ ወሰን ጭምር በማሻሻል ከአንድ እስከ ሶስት ሲወጡ በወንዶቹ ኢትዮጵያውያኑ አብደላ ጎዳና ና ዘውዱ ኃይሉ አንደኛ ና ሶስተኛ ወጥተዋል። ኡጋንዳዊው ጂኦፍሪ ኩሱሮ ደግሞ ሁለተኛ ደረጃን ይዞ ጨርሷል። ትውልደ ኬንያዊቷን የባህሬን አትሌት በመግደል የተጠረጠረ ኢትዮጵያዊ አትሌት በፖሊስ በመፈለግ ላይ ነው። ትውልድ ኬንያዊቷና ለባህሬን የምትሮጠው አትሌት ዳማሪስ ሙቲ ሙቱዋ በምዕራብ ኬንያ ሞታ መገኘቷንና የሯጯ ኢትዮጵያዊ ፍቅረኛ በግድያዋ ተጠርጣሪ መሆኑን ፖሊስ ባለፈው ማክሰኞ አስታውቋል። የአትሌት ዳማሪስ ሙትዋ ግድያ የሀገሯ ልጅ የሆነችው አግነስ ቲሮፕ የተባለች ሌላ አትሌት በጥቅምት ወር በዚያው በምዕራብ ኬንያ በሚገኝ ከተማ በቤቷ ውስጥ በስለት ተወግታ ተገድላ ከተገኘች በኋላ ሁለተኛው የአትሌት ግድያ ነው። የኬንያ ና የባህሬን ዜግነት ያላት የ28 ዓመቷ ሙትዋ አስከሬን በኢተን በሚገኘው መኖሪያ ቤቷ ውስጥ በስብሶ መገኘቱን የከተማዋ ፖሊስ አዛዥ ቶም ማኮሪ መናገራቸውን ሮይተርስ ዘግቧል። ፖሊስ ግድያውን ፈጽሟል የተባለውን ኢትዮጵያዊውን የሙትዋ ፍቅረኛ እስክንድር ኃይለ ማርያምን በማፈላለግ ላይ ቢሆንም በተመሳሳይ ተቋም ስልጠና ላይ የነበረው አትሌቱ ከኬንያ መሰደዱን ገልጿል። ተጠርጣሪው አብሮት ሲሰለጥን የነበረ አንድ ጓደኛው ጋር ደውሎ የሴት ጓደኛውን መግደሉን፣ እንዲሁም አስከሬኗ እቤት ውስጥ መሆኑን ነግሮታል ሲሉም የከተማዋ ፖሊስ አዛዥ ማኮሪ መናገራቸው በሮይተርስ ዘገባ ላይ ተጠቅሷል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ሙትዋ ግድያ የተሰማውን መሆኑን ሐዘን ገልጿል። በኬንያ ሁለት ተከታታይ የአትሌት ግድያዎች የተፈጸሙበት ኢተን የረዥም ርቀት ሯጮች የሚሰለጥኑበት ታዋቂ ስፍራ ነው። ለቀጣዩ የአፍሪካ ዋንጫ ማጣሪያ ኢትዮጵያ ከግብፅ፣ ጊኒና ማላዊ ጋር ተደልድላለች። በአይቮሪኮስት አስተናጋጅነት ለሚደረገው የ2023 የአፍሪካ ዋንጫ ማጣሪያ የምድብ ድልድል ባለፈው ማክሰኞ ምሽት የወጣ ሲሆን ኢትዮጵያም የምድብ ተጋጣሚዎቿን ለይታለች። በዚህም መሰረት በምድብ አራት ኢትዮጵያ ከግብፅ፣ ጊኒና ማላዊ ጋር መደልደሏ የታወቀ ሲሆን የማጣሪያ ጨዋታዎች ከግንቦት ጀምሮ እንደሚደረጉ ከኢትዮጵያ እግር ኳስ ፌዴሬሽን ያገኘ ነው መረጃ አመለክታል። በቅርቡ በተካሄደው የካሜሩኑ የአፍሪካ ዋንጫ የተሳተፈችው ኢትዮጵያ ከምድቧ አንድ ነጥብ ብቻ ይዛ ወደ ቀጣዩ ዙር ሳታልፍ በጊዜ መሰናበቷ ይታወሳል። ፓሪስ ሴንት ጀርሜን አራት ጨዋታዎች እየቀሩት አስረኛ የፈረንሳይ ሊግ አንድ ዋንጫውን ማሸነፉን አረጋግጧል። በትናንቱ ጨዋታ ፒኤስጂ አንድ ተጫዋቹን በቀይ ካርድ ካጣው ሌንስ ጋር አንድ እኩል በሆነ ውጤት ነጥብ ተጋርቶ ቢወጣም አራት ጨዋታ እየቀረው በ78 ነጥብ ከተከታዩ ማርሴ ጋር ያለውን የነጥብ ልዩነት 16 በማድረስ ፒኤስጂ የውድድር አመቱ ባለድል መሆን ችሏል። ሞሪሲዮ ፖቼቲኖ በአሰልጣኝነት ታሪኩ የሊግ ዋንጫ ሲያሸንፍ የአሁኑ የመ መጀመሪያው ነው። ይሁን እንጂ ክለቡ ከአውሮፓ ቻምፒየንስ ሊግ በማድሪድ በጊዜ መሰናበቱ ያስቆጣቸው ደጋፊዎቹ ቁጣቸውን ለመግለጽ የትናንቱ ጨዋታ ከመጠናቀቁ ከ15 ደቂቃ በፊት ጀምሮ ከስታዲየም በመውጣት ከተጫዋቾቹ ተለይተው ደስታቸውን ያጣጣሙት ከስታዲየሙ ውጭ ነው። ፖቸቲኖ ከጨዋታው በኋላ በሰጡት አስተያየት ከደጋፊዎች ጋር አስቸጋሪ ጊዜ እያሳለፍን ነው። ይህ ሁኔታ እንደሚሻሻል ተስፋ እናደርጋለን። በዴሞክራሲ ውስጥ እንደመሆናችን ሁሉንም ተቃውሞዎች እንቀበላል። እንችላለን ነገር ግን ለዚህ ድል አክብሮት ማሳየት አለብን ብሏል። ተጫዋቾቹም በደጋፊዎቹ ድርጊት መከፋታቸውን ገልጸዋል። ታላላቅ የአውሮፓ ሊጎች በመጠናቀቅ ላይ በሚገኙበት በአሁኑ ሰዓት አንዳንዶቹ አጓጊ ሆነው ሲቀጥሉ ፔሲጂን በመከተል ማድሪድም የስፔን ላሊጋም የተወሰኑ ጨዋታዎች እየቀሩት በድል ለመዝጋት አንድ ነጥብ ብቻ ይፈልጋል። በውጤት ቀውስ ውስጥ የሚገኘው ማንቸስተር ዩናይትድ የአያክሱ አለቃ ኤሪክ ቴንሃግን ቀጣይ አሰልጣኙ ለማድረግ ተስማምቷል ተገኝተዋል። የአደባባይ ሚስጥር ሆኖ የቆየው የኤሪክ ቴን ሀግና የዩናይትድ ጋብቻ ባለፈው ሳምንት ይፋ ሆኗል። በፕሪምየር ሊጉ በጣም ውድ የሆነውን ስብስብ የያዘው ማንቸስተር ዩናይትድ ለአምስት ዓመታት በሊጉ ያጣውን ክብር ለማስመለስ በአዲሱ አሰልጣኝ ላይ ተስፋውን አድርጓል። እስከ ውድድር ዓመቱ መጨረሻ አያክስን መርቶ በቀጣዩ የውድድር ዓመት ዩናይትድን የሚረከበው ኤሪክ ቴን ሃግ በአውሮፓ ከሚገኙ ተራማጅ አሰልጣኞች መካከል የሚጠቀስ ነው። በዚህ የውድድር ዓመት መጨረሻ ላይ ከጊዜያዊ አሰልጣኙ ራልፍ ራኒክ ዩናይትድን በሶስት ዓመት ኮንትራት ለመምራት የሚረከበው ሃግ ኮንትራቱ ለተጨማሪ አንድ ዓመት ሊራዘም እንደሚችልም ተስማምቷል። ሃግ ከስምምነቱ በኋላ የማንቸስተር ዩናይትድ አሰልጣኝ መሆን ትልቅ ክብር ነው። ቀጣዩን ፈተና በጉጉት በመጠባበቅ ላይ ነኝ ማለቱን የክለቡ ድረገጽ አስነብቧል። በመጨረሻም ጃፓን ከዩክሬን ወረራ በኋላ ከሩሲያ ጋር ሊደረጉ የነበሩ ሶስት የባህል ስፖርት እውነቶችን ሰርዛለች በዩክሬን ላይ ተፈጽመዋል በተባለው ወረራ ምክንያት። ሩሲያ በስፖርቱ ዓለም እየደረሰባት ያለው መገለል አሁንም የቀጠለ ሲሆን የጃፓን መንግስት የገንዘብ ድጋፍ ባለማድረጉ ሩሲያ ውስጥ ይካሄዱ የነበሩ ሶስት የባህል ስፖርት እውነቶች መሰረዛቸውን የጃፓን ስፖርት ማህበር አስታውቋል። የጃፓን ቴሌቪዥን ኤንኤችኬ እንደዘገበው የሩሲያ ተማሪዎች በጃፓን እንዲሁም የጃፓኖቹ በሩሲያ ሊከታተሏቸው የነበሩ ሶስት ዙር የጁዶና የቦክስ ስልጠናዎች መንግስት ለስፖርቱ የሚያስፈልገውንና የተለመደውን ገንዘብ መመደብ ባለመፈለጉ كنيات التاسر زوال ሩሲያ በቤላሩስ በመታገዝ ዩክሬንን ወራለች ከተባለ በኋላ የዓለም አቀፉ ኦሎምፒክ ኮሚቴ የሩሲያና የቤላሩስ አትሌቶችና ባለስልጣናት ከስፖርታዊ ውድድሮች እንዲታገዱ ምክር ሐሳብ ማቅረቡና ይህን ተከትሎም እርምጃዎች እየተወሰዱ መሆኑ ይታወቃል። ከሁለት ሳምንታት በፊት የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳ ሩሲያ ፈጸመች ባሉት የጦር ወንጀሎች ምክንያት ተጨማሪ ማዕቀቦችን ተግባራዊ ለማድረግ ማቀዳቸውን መግለጻቸው ይታወሳል። ለዛሬ የመረጥናቸው ስፖርታዊ መረጃዎች ቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብረናቸው ያመሸነው በማቀናበር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩኝ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አማሃሪክ በማለት ማድረስ አትርሱ። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ፕሮግራሞች እስከምንመለስ ሰላም ተናደሩ።